የአሜሪካ ድምጽ ነው በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ መሰናዶ የማክሰኞው ምሽት ሰኔ 11 2016 ዓ.ም ጥንቅራችን ጀመረ በጅጋ ከተማ በቀጠለ ግጭት ሲቪሎች መገደላቸውን ነዋሪዎች ገለጹ። በትንሽ አስራ ሶስት ወይም እንደዛ አካባቢ ከዛ ሆቴል ውስጥ እራት የሚበላ ያው መጠጥ የሚጠጣ ምናምናም መሱ ተመጥተዋል። ሩፍ የሚባል ግሮሰሪ ያለ ዛው እዛ አካባቢ ውጭ ያው ከተፈጸመበት አካባቢ መዝናኛ ቦታ ነው ያ ቦታ። አብዛኞቹ ባንክ ሰራተኞች ናቸው፣ መምራኖች ናቸው። ይህ ከኋላ የደረሰ አይል መጥቶ እነሱ ነው አሰልፎ አስራ ሁለቶችን መብሬን ነው በአሰቃቂ ሁኔታ የገደላቸው። የሰማችኋቸው የአካባቢውን ነዋሪዎች ናቸው። በምሽቱ በአብይ ርዕስ የሚደመጥ ዘገባ ላይ ከተወሰደ ድምጽ ነው የሰማችሁት። በሌላ በኩል በአፋርና በሶማሌ ክልሎች አዋሳኝ ግጭት ሰብአዊ ጉዳት መድረሱ ተገለጸ የሚሉትና ሌሎች የሀገር ውስጥ እንዲሁም ዓለም አቀፍ ዜናዎችና ዘገባዎችን ነው ይዘን ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፉን የምሽቱን መሰናዶ በመምራት አብሬያችሁ የምዘልቀው ኤደን ገረመኝ እንዲሁም ደግሞ ጽዮን ግርማ ዋና አዘጋጇ ናት። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። ከሌሎች የስቱዲዮ ቴክኒሽያኖች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ አሁን ለምሽቱ የተያዙትን ዜናዎች ሊያሰማን አሉላ ከበደ እዚህ ስቱዲዮ ውስጥ ይገኛል። ወደዛ ነው የምናልፈው። ጤና ስጥልኝ። እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በአዲሱ የባይደን እቅድ ግማሽ ሚሊዮን ስደተኞች የዩናይትድ ስቴትስ ዜግነት ሊያገኙ ይችላሉ ተባለ። በሶማሊያዊ የአይሲስ መሪዎች የደቀኑት ስጋት እያየለ መሆኑ ተገለጠ። የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። እንደ አውሮፓውያን የዘመን አቆጣጠር በ2023 የኢትዮጵያ መንግሥት ኃይሎች፣ የኤርትራ ወታደሮች፣ ጸረ መንግሥት አጣቂዎችና አንዳንድ ያልታወቁ ያላቸው ተዋናዮች በፈጸሙት ጥቃት ቢያንስ 1351 ንጹሐን ዜጎች መገደላቸውን የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ ባለፈው ሳምንት ባወጣው ሪፖርት አስታወቀ። ከተገደሉት ንጹሐን ዜጎች ውስጥ 740 የሚሆኑት የተገደሉት አማራ ክልል ውስጥ ነው ብሏል። እንደ አውሮፓውያን የዘመን አቆጣጠር በ2023ና 2024 ዓ ም በኢትዮጵያ ያለውን የሰብአዊ መብት ሁኔታ አስመልክቶ ኦቻ ባወጣው በዚህ ሪፖርት የኢትዮጵያ መንግስት ሰው አልባ አውሮፕላኖችን ወይም ድሮኖችን በመጠቀም ከነሐሴ እስከ ታህሳስ ባለው ጊዜ በአካሄደው የአየር ጥቃት 248 ንጹሐን ዜጎች መገደላቸውን፣ ትምህርት ቤቶችና ሆስፒታሎችን ጨምሮ ጠቃሚ መሠረተ ልማቶች መውደማቸውን ይህም ጥቃቶቹ የዓለም አቀፍ የሰብአዊ ሕግጋትን ስለመጣሳቸው ስጋት መፍጠሩን አመልክቷል። ትግራይ ክልልን መነሻ አድርጎ የተካሄደው የሰሜን ኢትዮጵያ ጦርነት በስምምነት መጠናቀቁን ተከትሎም በትግራይ ክልል ያለው የሰብአዊ መብት አያያዝ ከፍተኛ መሻሻሎች መታየቱን ያመለከተው ይህ ሪፖርት ያም ሆነው እንደ አውሮፓውያን የዘመን አቆጣጠር 2023 በኢትዮጵያ ያለው የሰብአዊ መብት ሁኔታ ፈታኝ ሆኖ መቀጠሉንና በተለይ በአማራና በኦሮሚያ ክልሎች በአመፅና ግጭት ጉዳት እንደደረሰባቸው አስታውቋል። እንደ አውሮፓውያን የዘመን አቆጣጠር በነሐሴ 4 2023 በአማራ ክልል የተጣለውን የአስቸኳይ ጊዜ አዋጅ ተከትሎም በዘፈቀደ የመኖር መብትን መንፈግ፣ በራስ አካል ላይ የማዘዝ መብትን የማሳጣት፣ የዘፈቀደ ስርዓትና እገዳ፣ ጾታዊ ጥቃቶች፣ የመሰብሰብ፣ ሀሳብን በነፃነት የመግለጽ፣ ከስፍራ ስፍራ የመንቀሳቀስ መብትን መጣስና እንደ አፈናና በግዳጅ መሰወር የመሳሰሉ የመብት ጥሰቶች መፈጸማቸውንም የኦቻ ሪፖርት አመልክቷል። እነኚህ ጥቃቶችና የመብት ጥሰቶች በተለይ በጥቃቱ የተጎዱትን ጨምሮ የህብረተሰቡን ማህበራዊና ኢኮኖሚያዊ መብቶች ክፉኛ መጉዳታቸውንም አክሎ አመልክቷል። በክልሉ የክልሎቹ መንግስታትና ከፌዴራሉ መንግስት ምላሽ ለማድረግ ያደረግነው ጥረት ለጊዜው አልተሳካም። በአዲሱ የባይደን አስተዳደር ከግማሽ ሚሊዮን ስደተኞች የዩናይትድ ስቴትስ ዜግነት ሊያገኙ ይችላሉ ተባለ። ፕሬዚዳንት ጆ ባይደን ዩናይት ስቴትስ ውስጥ ህጋዊ እውቅና ለሌላቸው በመቶ ሺዎች ለሚቆጠሩ ስደተኞች እፎይታ የሚሰጥ ሰፊ እርምጃ ሊወስዱ መሆኑ ነው የተመለከተው። ዋይት ሃውስ ጨምሮ እንዳብራራው ባይደን የደረሱበት ይህ እርምጃ ዩናይት ስቴትስ ውስጥ ለሚኖሩ ለአንዳንድ የአሜሪካ ዜጎች የተዳርጉ አድ ለሆኑ ህጋዊ መኖሪያ ፍቃድ ለሌላቸው ግለሰቦች የመኖሪያ ፍቃድ የሚያስገኝ ነው። እንደ አስተዳደሩ ባለስልጣናት ማስተያየት በመጨረሻው የአሜሪካ ዜግነት ማስገኘት የሚያስችለው ይህ የባይደን ውሳኔ ቁጥራቸው ግማሽ ሚሊዮን የሚደርሱ ስደተኞችን ተጠቃሚ የሚያደርግ ነው። ባይደን ፕሬዚዳንታዊ ምርጫ በሚካሄድበት በያዝነው ዓመት የደረሱበት ይህ ውሳኔ ይፋ ያደረጉት በ በያዝነው ወር መጀመሪያ ላይ በርካታ ስደተኛ ስደተኛ መብት ተሟጋቹንና ተሟጋቾችና የገዛ ፓርቲያቸው አባላት የሆኑ የህግ አውጪዎችን ያስቆጣ እርምጃ በዩናይትድ ስቴትስ ድንበሮች አቅራቢያ በነበሩ ህገወጥ ስደተኞች ላይ ከወሰዱ በኋላ ነው። ባይደን በዛሬው ዕለት በዋሽንግተን የሰዓት አቆጣጠር ከቀጥር በኋላ ላይ ዋይት ሀውስ ውስጥ በሚካሄድ ስነ ስርዓት ስለ እቅዳቸው ማብራሪያ እንደሚሰጡም ይጠበቃል። በሶማሊያ የአይሲስ መሪዎች የደቀኑት ስጋት እያየለ መሆኑ ተገለጠ። የዩናይት ስቴትስ በሶማሊያ በምታካሄደው የጸረ ሽብር ዘመቻዋ በአፍሪካ ቀንድ በሚንቀሳቀሰው አይሲስ የማንሰራራት አዝማሚያ ላይ የተነጣጠረ ልዩ ትኩረት መያዟም ተመልክተዋል። የዩናይት ስቴትስ በሶማሊያ በሚካሄደው በዚህ ጸረ ሽብር ዘመቻዋ በአፍሪካ ቀንድ በሚንቀሳቀሰው አይሲስ ላይ የሚወሰደው እርምጃ በክልሉ የአይሲስ አጋር የሆነው የሶማሊያዊ ሽብር ቡድን ራሱን እስላማዊ መንግስት ብሎ ከሚጠራው አሸባሪ ኃይል ዓለም አቀፍ የገንዘብ ዝውውር ቁልፍ አጋርነት የቡድኑን ከፍተኛ መሪ ተቀብሎ ወደ ማስተናገድ መሸጋገሩ ያሳሰባቸው መሆኑን የዩናይት ስቴትስ ባለስልጣናት አስታውቀዋል። ከፍተኛ የአይሲስ መሪዎች አፍሪቃን ይበልጥ አመቺ ለመስፋፋትና ብሎም በተሻለ ነጻነት መስራት የሚችሉበት ስፍራ አድርገው ያ ያሉ ሲሉ አንድ የዩናይት ስቴትስ ከፍተኛ ወታደራዊ ባለስልጣን ተናግረዋል። ባለስልጣኑ አያይዘውም በመጨረሻው የቡድኑን ሃይማኖታዊ ራዕይ መሪ ወደ አካባቢው እስከ ማምጣት ደረሱ ነው ያሉት። ካሊፋው ስልታዊ አቅጣጫዎችን ያስይዛል ያሉት ስማቸው እንዳይገለጽ የጠየቁት የዩናይት ስቴትስ ባለስልጣን አክለውም ይህም ከምንጠብቀው በላይ ቡድኑ በአካባቢው እንዲጠናከርና እንዲስፋፋ ያስችለዋል ሲሉ አብራርተዋል። ዩናይትድ ስቴትስ የደረሰችበት የደህንነት መረጃ ድምዳሜ የተሰማው የአይሲሱ አሚር አቡ ሀፋስ አልሃሽሚ አልኩራሺ ከሶሪያ ወይም ከኢራቅ በመነሳት በየመን በኩል አድርጎ በሀገሪቱ ሰሜናዊ ምስራቅ ወደምትገኘው ከፊል ራስ ገዟ ፑንትላንድ አቅንቷል በሚል የሚናፈሰውን ወሬ የተከተለ ነው። ከዚህ ቀደም ብሎም በከፊል በየመን ይንቀሳቀሱ የነበሩ የአይሲስ ተዋጊዎችና የወታደራዊ ዘመቻ አስተባባሪዎቻቸው በብዛት ወደዚያ በማምራታቸው ቡድኑ በአካባቢው ይበልጥ እየተጠናከረ እንዲመጣ አስችሎታል ሲሉ በርካታ የሶማሊያ ባለሥልጣናት የሰጧቸውን ማስጠንቀቂያዎችም ተከትሏል። ዩናይትድ ስቴትስ ባለፈው ወር መገባደጃ ከቦሳሶ ከተማ ደቡብ ምስራቅ 81 ኪሎ ሜትሮች ርቀት ላይ በምትገኘው ዳዳር አካባቢ የፈጸመችውን በሶማሊያዊ የአይሲስ መሪ አብዱል ቃድር ሙሚን ላይ የተነጣጠረ የአየር ድብደባ አስመልክቶ አንድ ሌላ የዩናይት ስቴትስ ባለሥልጣን ትላንት ለአሜሪካ ድምፅ የሰጡት ማረጋገጫ ዋሽንግተን ለጉዳዩ የሰጠችውን ልዩ ትኩረት በተጨማሪ አረጋግጧል ተብለዋል። በኬንያ የቀረጥ ጭማሪ ለማድረግ ከቀረበ እቅድ ጋር ተያይዞ በተካሄደ ተቃውሞ ከ200 በላይ ሰዎች ታስረዋል በኬንያ ዋና ከተማ ናይሮቢ ለፓርላማ ሊቀርብ በተዘጋጀ ከገንዘብ ጉዳዮች ጋር ከተያያዘ የህግ ረቂቅ ጋር ተጣምሮ የቀረበው የቀረጥ ጭማሪ እቅድ ተቃውሞ ገጥሞታል በቀጠለው ተቃውሞም በመቶዎች የሚቆጠሩ ሰላማዊ ሰልፈኞች ታስረዋል ይሁንና የስር እርምጃው ቢቀጥልም ሰላማዊ ሰልፎችና ከፓርላማ ደጃፍ ለመቀመጥ የታቀዱት የተቃውሞ እንቅስቃሴዎችም እንደማይቋረጡ ሰልፎቹን ያስተባበሩት የሲቪል ማህበረሰብ አባላት አስታውቀዋል። በሌላ በኩል የናይሮቢው ፖሊስ አዛዥ አዳምሰን ቡንጊ ዛሬ ማክሰኞ ሲናገሩ ናይሮቢ ውስጥ የተቃውሞ ሰልፎችን የማካሄድ ፍቃድ ለማንም አልተሰጠም ብለዋል። ይህ እንዲህ እንዳለ የገዢው ፓርቲ ሕግ አውጪዎችና ፕሬዚዳንት ዊሊያም ሩቶ ተገናኝተው ከተነጋገሩ በኋላ በረቂቅ ሕግ ውስጥ የተካተቱ አንዳንድ ቁልፍ የቀረጥ ጭማሪ አንቀጾች ውድቅ መደረጋቸው ተመልክተዋል። በኒው ሜክሲኮ የተነሳ የሰደድ እሳት ሰባት ሺህ ሰዎችን አፈናቅሏል። በደቡባዊው ኒው ሜክሲኮ ግዛት በሚገኘው ሩዶሶ ከተማ ውስጥ በከፍተኛ ሁኔታ እየተዛመተ ባለው ፈጣን የሰደድ እሳት ሳቢያ ነዋሪዎች ምንም አይነት ንብረታቸውን ማንሳት ሳይችሉ ቤታቸውን ለቀው እንዲወጡ ታዘዋል። ሰባት ሺህ ሰዎች የሚኖሩበት መንደር ነዋሪዎች አካባቢውን ጥለው እንዲወጡ የተነገራቸው ሰኞ ዕለት ከምሽቱ አንድ ሰዓት አካባቢ ነው። የኒው ሜክሲኮ ግዛት የሕዝብ አገልግሎት ሰጪ ተቋም በሰዓቱ ሳቢያ የመንደሩ የተወሰነ ክፍል የኤሌክትሪክ አገልግሎትም መቋረጡን አስታውቋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። ለምሽቱ የተያዙትን የአለም ዜናዎች ያደረሰን አሉላ ከበደ ነበር እናመሰግናለን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሰኔ 11 2016 ዓ ም መሰናዷችንን ነው አብረናችሁ የምናመሸውን ባለሙያዎች ስም ላስተዋውቃችሁ በድጋሚ የደንገረመ መሰናዶን በመምራት አብራችሁ ቆያለሁ ብርሃን ኃይሉ ከስቱዲዮ በመሆን ስርጭቱን ታከናውንልናለች ጽዮን ግርማ ዋና አዘጋጇና ተባባዩ ገበያው ደግሞ የዌብእና ማህበራዊ ድረገጽ ፕሮዲሰራችን ከመላይ አሜሪካ ድምጽ ባለሙያዎች ጋር በመሆን በድጋሚ አብራችሁን ተሆኑ ዘንድ እየጋበዘን ለምሽት ወደያዝነው አብይ ርዕስ እንሻገር። በጅጋ ከተማ በቀጠለ ግጭት ሲቪሎች መገደላቸውን ነዋሪዎች ገለጹ። በምዕራብ ጎጃን ዞን ጃቢ ጠናህ ወረዳ ጅጋ ከተማ ከትላንት በስቲያ እሁድ በመንግስትና በፋኖ ታጣቂ ቡድኖች መካከል የተነሳውን ግጭት ተከትሎ ሲቪሎች መገደላቸውን የአካባቢው ነዋሪዎች ገልጸዋል። የጅጋን ከተማ የአካባቢውን ህዝብ በመወከል የተመረጡት የህዝብ ተወካዮች ምክር ቤት አባል በበኩላቸው ሲቪሎች መገደላቸውን ገልጸው ጉዳዩ ለሀገር ውስጥ የሰብአዊ መብት ተሟጋች ድርጅቶች ማሳወቃቸውንም ጨምረው ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ጉዳዩን በማጣራት ላይ እንደሚገኝ ገልጿል። አስቴር ምስጋናው ዝርዝር ዘገባ አላት። በአማራ ክልል በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ ጅጋ ከተማ ከትናንት በስቲያ እሁድ ሰኔ 9 ቀን 2016 ዓ ም ከምሽቱ 11 ሰዓት ተኩል ገደማ ግድያ ሲፈጸም በቦታው እንደነበሩ ለአሜሪካ ድምፅ በስልክ የተናገሩት የአካባቢው ነዋሪዎች አንድ ባለ አንድ ጋቢና መኪና የመንግስት የጸጥታ ኃይሎችን ጭኖ ከደንበጫ ወደ ፍኖተሰላም ከተማ በመጓዝ ላይ እያለ በጅጋ ከተማ ጸደይ ባንክ ባለበት አካባቢ በፋኖ ታጣቂዎች የደፈጣ ጥቃት እንደተፈጸመበት አስረድ አስገድተዋል የፋኖ ታጣቂዎች ጥቃቱን አድርሰው ካፈገፈጉ ከደቂቃዎች በኋላ የመንግስት ታጣቂዎች በከተማው በመዝናኛ ስፍራና በመንገድ ላይ ያገኟቸውን ያልታጠቁ ሲቪሎች ተኩሰው ሲገድሉ መመልከታቸውን ያነጋገርናቸው ነዋሪዎች ገልጸዋል። ስሜ ቢጠቀስ ጥቃት ይደርስብኛል በማለት ስማቸውን በሚስጥር እንድንይዝ የጠየቁን እኚሁ የአካባቢው ነዋሪ ተመለከትኩ ያሉትን በስልክ ለአሜሪካ ድምጽ አስረድተዋል። በቃ ቀውጥ ያለ ተኩስ ሆነ ናቸው በዛ ድብልቅልቅልቅ ቃልና አንደኛው ፓትሮን ተናል እዛ ላይ እነዛ ወጡ ወደ ጫካ ተመለሱ። ከተመለሱ በኋላ ከኋላ የሚከተል ፓትሮል አለ መከላከያ የያዘ ማለት ነው። እዛ ቀጣ ጎህ የሚባል ሆቴል አለ መናፈሻ ነገር እዛ ውስጥ ገብቶ በቃ ብዙ ተኩስ እየተኮሰ ነበር። እኛም እኔ ማቀ እንኳ አንድ አንሽኛ ማናጀር ስራስቴጅ ማለት ነው። አንድ ደግሞ የአዋሽ ባንክ አሁንም አካውንታንት ማለት ነው። አንድ ደግሞ ችና ሳሙታለች ምንም የምትናገሩን አታቅም ስናሽ ነው የምትባል። በቃ በትንሹ አስራ ሶስት ወይም እንደዛ። ከዛ ሆቴል ውስጥ እራት የሚበላ ያው መጠጥ የሚጠጣ ምናምን ምናምን ነሱ ተመጥተዋል። ከጫካው ሀይል ብትይው ከተማ ላይ ካለው ሀይል የጠጣ አካል ከምት ምንም ገለልተኛ ነ የስራ ሰው ነው። ትናንትን ያልቀው አንደኛ መዝናኛ ቀን ነበረ። አቶ ሰጠኛ ለማየሁ የተባለው ሌላ የአካባቢው ነዋሪ በእለቱ ነበረ ያሉትን ሁኔታ በስልክ አስረድተዋል። ምንም ያለማቋረጥ ውጊያ ነበረ፣ የተኩስ ልውጦች ነበሩ። በአንድ ወን የተኮሰ መጀመሪያ አጋጣሚ ነው። ከፓትሮ ፓትሮ ላይ በጣም የሞላ ሰራዊት ነበረው መከላከያ አንድ ስናይፐር ተኳሽ፣ አንድ ጥቁር ክላሽ የያዘ ልጅ ከመኪናው ፈጥኖ በመዝለል እነሱ ብቻ ናቸው የቀረት፣ እንጂ ሙሉ ከዛ በኋላ የሆነው ምንድን ነው? ተጨማሪ ሁለት ፓትሮል ከደንበጫ መስመር ይመጣል ወደ ጅጋ። እነዚህ ልጆች ስድስት ነው ነው እንግዲህ ይገጥመው የነበር ወደ ኋላ ሲሸሹ፣ ይህ መከላከያ ሰራዊት ተጨማሪ ሀይል የመጣ ሀይል በሙሉ በእግረኛ በሰልፍ ገብቶ ጎፍ የሚባል ግሮሰር ያለ እዚያው እዛው አካባቢ ውጊያው ከተፈጸመበት አካባቢ መዝናኛ ቦታ ነው ያ ቦታ። አብዛኞቹ ባንክ ሰራተኞች ናቸው፣ መምህራኖች ናቸው። ይህ ከኋላ የደረሰ ኃይል መጥቶ እነሱም አሰልፎ አስራ ሁለቶችን በብሬን ነው በአሰቃቂ ሁኔታ የገደላቸው። ከተማዋን እስከሚወጡ ድረስ ያገኙትን ንጽዋን ይህ መቱ ነው ይሄዱ። ግን አሁን የሟቾች ቁጥር ወደ ሀያ አምስት እንደደረሰ ነው ሙሉ መረጃ ያለን። ወደ ደጋዳሞት የሚሄዱትን ወደ ደጋዳሞት ወደ ቋሪቻ የሚሄደውን ቋሪ በየአገሩ አብዛኞቹ የመንግስት ሰራተኞችን ነበሩ። በየአገራቸው የቃብር ስነ ስርዓት ተደርጓል። የጅጋን ከተማና አካባቢዋን ህዝብ በመወከል የተመረጡት የህዝብ ተወካይ ምክር ቤት አባሉ አቶ አበባው ደሳለው የአስቸኳይ ጊዜ አዋጁ ተጠናቋል በተባለበት ወቅት በሲቪሎች ላይ ተፈጸመ የተባለው ግድያ እንዳሳዘናቸው ተናግረዋል። በእርግጥ ያዘን ነው። አሁን ብቻ አይደለም፣ ከዚህ በፊትም የግድ ዘን የከተማ መድረስ የለበትም። በሌሎች ከተሞች ላይ በደረሰበት ወቅትም በተለያዩ መድረኮች ተናግሬ ነበረ። ተወሳኝ ምክር ቤት መድረኮችም በተለያዩ ሚዲያዎችም ሲቪሊያንስ ግድያ በመቶዎች የሚቆጠር ሲቪሊያን ግድያ በየ ጊዜ በእያንዳንዱ ከተማ በሚባል ሁኔታ በአማራ ክልል ተፈጽሞ ነበር። ከዚህ በፊትም ያ መደገም እንደሌለበት ተናግረን ነበር፣ ግን ሀሳባችን አልተሰማም ይሆናል። በጣም የሚገርመው ደግሞ አስቸኳይ ጊዜ አዋጁ ተጠናቋል ከዚህ በኋላ የሽግግር ፍትህ ይኖራል፣ ምክክር ኮሚሽንም ስራውን ይሰራል፣ ድርድርና ውይይትም በታጣቂ ሀይሎች መካከል ይደረጋል ብለን በምንገምበት በሰዓት እንደዚህ አይነት ዕልቂት መከሰት መኖሩ እጅግ በጣም አሳዝኖኛል። አቶ አበባው በተጠቀሰው ቀን ተገደሉ ያሏቸውን አስራ ሶስትና ቆሰሉ ያሏቸውን ሁለት ሲቪሎች በስም ዘርዝረው በደብዳቤ የላኩልን ሲሆን ይህንኑ ደብዳቤ ለኢትዮጵያ ሰብአዊ መብት ኮሚሽንና ለኢትዮጵያ ሰብአዊ መብት ጉባኤ መላካቸውን ገልጸዋል። ስለ ጉዳዩ የጠየቅናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብርሃኑ የሟቾቹን ግድያ ሁኔታ እየተጣራ እንደሚገኝ ተናግረዋል። አቶ አበባው በክልሉ መንግስት ኃይሎችና በፋኖ መካከል እየተካሄደ ነው ያሉትንና ውጊያ ሲሉ የጠሩት ግጭት በህዝብ ላይ ጉዳት እያስከተለ እንደሚገኝ ጠቅሰው ሁለቱም ኃይሎች ወደ ድርድር እንዲመጡ ጠይቀዋል። ስማቸው ስራቸውን እንዳንጠቅስ የጠየቁን ነዋሪ የአብዛኞቹ ሟቾች አስከሬን ትላንት ወደ የትውልድ ስፍራቸው መሸኘቱን ተናግረዋል። የጃቢ ጠናን ወረዳ አስተዳዳሪ አቶ የቻለ ይርጋ የእጅ ስልክ ላይ ደውለን ስብሰባ ላይ መሆናቸውን ገልጸው ቀጠሮ ከሰጡን በኋላ በቀጠሮ ሰዓት ብንደውልም ስልካቸው ባለመስራቱ ምክንያት አስተያየታቸውን ማካተት አልቻልንም። በተመሳሳይ እጅጋ ጤና ጣቢያ መረጃ ለማግኘት ያደረግነው ጥረት አልተሳካም። ለአማራ ክልል የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር መንገሻ ፋንታ የእጅ ስልክ ላይ ብንደውልም ስልካቸው ባለመስራቱ ምላሻቸውን ማካተት አልቻልንም። ከፌዴራል መንግስት ባለስልጣናትም መረጃ ለማግኘት ያደረግነው ጥረት አልተሳካም። ባለፈው ጥር ወር በመራዊ ከተማ ተፈጸመ የተባለውን የሲቪሎች ግድያ አስመልክቶ የአሜሪካ ድምፅ ለጠየቃቸው ምላሽ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ሰራዊቱ እርምጃ የሚወስደው የንጹሃን ዜጎችን ደህንነት በጠበቀ መልኩ ነው ማለታቸው ይታወሳል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ባለፈው አርብ ያወጣው መግለጫ ተከትሎ የኮሚሽኑ ከፍተኛ ኮሚሽነር ቮልከር ቱርክ ሲናገሩ በኢትዮጵያ መንግስትና በታጣቂ ኃይሎች በአንድ አመት ውስጥ 1351 ሲቪሎች መገደላቸውንና ከእነዚህም ውስጥ 740 ያህሉ በአማራ ክልል ውስጥ መፈጸሙን ገልጸዋል። ኮሚሽነሩ አክለውም በኢትዮጵያ እርቅን አዳጋች የሚያደርገውና ሰላምን የሚያርቁ የሰብአዊ መብቶች ጥሰት ለማስቆም የሚያስችሉ ተጨባጭ እርምጃዎች እንዲወሰዱ ጠይቀዋል። በፍልሚያ ውስጥ ያሉ አካላትም ቀጣይ ግጭቶችን እንዲያቆሙና ልዩነቶችን በሰላማዊ መንገድ እንዲፈቱ ኮሚሽነሯ አሳስበዋል። ለአሜሪካ ድምፅ አስቴር ምስጋ ነው። በአፋርና በሶማሌ ክልል አዋሳኞች ግጭት ሰብአዊ ጉዳት መድረሱ ተገለጸ። በአፋርና ሶማሌ ክልል አዋሳኝ በሀገረሸው ግጭት ሰብአዊ ጉዳት መድረሱን የአካባቢው ነዋሪዎች ናቸው የገለጹት። የኢትዮጵያ ሰብአዊ መብቶች ኮሚሽንም በሁለቱም ክልሎች አዋሳኝ እያሰለሰ የቀጠለው በጦር መሳሪያ የተደገፈ ግጭት እያስከተለ ያለው ጉዳት እንዳሳሰበው በወጣው መግለጫ አስታውቋል። አስማማ ወየነው ዘገባ አለው። በአፋርና በሶማሌ ክልሎች አዋሳኝ አካባቢዎች ባለፉት ሳምንታት ግጭት ተከስቶ ሰብአዊ ጉዳት መድረሱን የሁለቱም ክልል ነዋሪዎች ለአሜሪካ ድምፅ ተናግረዋል። በግጭቱ አካባቢ ያሉ የሁለቱ ክልል ነዋሪዎች ለግጭቱ መነሳሳት እርስ በርስ ተካስሰዋል። በአፋር ክልል የአንጉዲ ዞን አዳዶ ወረዳ እንደሚኖሩ የተናገሩት አቶ መሐመድ አሊ ግጭቱ ከሁለት ሳምንት በፊት መቀስቀሱን ገልጸው ከሶማሌ ክልል የመጡ ናቸው ያላቸው ታጣቂዎች በአካባቢው በሚኖሩ አርብቶ አደሮች ላይ ጥቃት ማድረሳቸው ይናገራሉ። ሁለት ሳምንት በፊት ከሌሊቱ ዘጠኝ ሰዓት ላይ አዳአዶ የሚባል ቦታ ላይ ያሉ አርብቶ አደሮች ላይ ሌሊት ነው የጀመሩት እና በቦታ በጣም ከፍተኛ ጉዳት ነው የደረሰው። ሴቶችም ህጻናትም ጉዳት ደርሶባቸዋል። እንስሳትም ተዘርፎ ተወስደዋል። ቤቶችም ተቃጥለዋል። የቆሰሉ በየሆስፒታሉ ሞልቶ ነው ያሉት። እኔ ግን የማያውቀው ብዙ ሰው እንደሞተ ነው። በሶማሌ ክልል ሲቲ ዞን ተፈናቅሎ እንደሚገኙ የገለጹት የሶማሌ ተወላጁ አቶ የሱፍ ዶበሬ ባንጻሩ ጥቃቱን ያደረሱት ከአፋር ክልል የመጡ ታጣቂዎች ናቸው ይላሉ። ጥቃቱም በኤረር ዞን አፍዲሙ ወረዳ ተፈናቅሎ ባሉ የሶማሌ ማህበረሰብ ላይ መድረሱን ተናግረዋል። ህብረተሰቡ ለመጠለያ ተብሎ መንግስት ባስቀመጣቸው አካባቢዎች ላይ በርሃ ነው ደግሞ መንገድ የሌለበት በርሃ የሆኑት ውሃ የሌለበት ምንም መሰረት ልማት የሚባል ነገር የሌለበት አካባቢ ላይ ነው ህብረተሰቡ መንግስት እያስቀመጣቸው እዛ ድረስ ነው የመጡት። አሁን ህብረተሰቡ ላይ ይህ አርብቶ አደሩ ከከተሞች የተፈናቀሉን ጭምር እዛ መጠለያ የተቀመጡትበት ቦታ ላይ ነው ወረራ የተፈጸመባቸው። አሁን ቦታው እዚህ አስብሉ አካባቢ ነው። ብዙ ሰው ሞቷል፣ ብዙ ሰው ሞቷል፣ ብዙ ህብረተሰብ ሞቷል። ይሄ ደግሞ በተደጋጋሚ ነው ጥቃቱ የተፈጸመ ያለባቸው በአንድ ከሚቻ አይደለም። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት አርባ ወጣው መግለጫ በሁለቱ ክልሎች አዋሳኝ አካባቢ እያጋጠመ ያለውን በጦር መሳሪያ የተደገፈ ግጭት እየተከታተለው መሆኑና እያስከተለ ያለው ሰብአዊ ጉዳትም እንዳሳሰበው አስታውቋል። በሁለቱ ክልሎች መካከል ባለፈው ሚያዚያ የተኩስ አቁም ስምነት ተደርጎ እንደነበር ያስታወሰው ኮሚሽኑ ካለፈው ግንቦት 29 ቀን 2016 ጀምሮ ዳግም በተቀሰቀሰው ግጭትም በሲቪል ሰዎች ላይ ጉዳትና መፈናቀል መድረሱን አመልክቷል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ተቋማቸው ስላወጣው መግለጫ ለአሜሪካ ድምፅ ማብራሪያ ሰጥተዋል። ለኮሚሽኑ የተለያዩ አቤቱታዎችና ጥቆማዎች ደርሶ ነበር። ከዚያ በተጨማሪ ደግሞ የሚመለከታቸውን የሁለቱ ክልል አመራሮች እንዲሁም የፌዴራል የሚመለከታቸው ለማናገር እድል አግኝተናል። ያንን መሰረት የተደረገ ነው። ዋና አላማው ሁለት ነው። አንደኛ በተለያየ ጊዜ እያገረሸ ለብዙ ሰዎች ህይወት መጥፋት፣ ለንብረት ወድ መውደም፣ እንደዚህ ለመፈናቀል ምክንያት የሆነው ግጭት አሁንም ባለፈው አገርሽቶ ስለነበር ያ ግጭት በአስቸኳይ የሚቆምበት ሁኔታ እንዲመቻች ጥሪ ማድረግ ነው። በሁለተኛ ደረጃ ደግሞ ለግጭቱ ዘላቂና ሰላማዊ የሆነ መፍትሄ እንዲፈለግ እንዲሁ ለማሳሰብ ነው ማለት ነው። ዋናው ዓላማው እነዚህ ነገሮችን ጥሪ ለማድረግ ያለመ ነው ማለት ነው። እስካሁን ድረስ እንግዲህ ባለን መረጃ መሰረት የተለያዩ የሰላምና የሽምግልና ጥረቶች እንደነበሩ በሁለቱም በኩል ደግሞ እንደዚሁ ፍላጎቶች መኖራቸውን ለመገንዘብ ችለናል። ስለዚህ በዚህም ጉዳይ የፌዴራል መንግስት ከፍተኛ ሚና እንዳለው ስለምናምን የፌዴራል መንግስትም በዚህ ላይ የራሱን አስተዋጽኦ በማድረግ እንዳልኩት ግጭቶች እንዳይባባሱ አስቸኳይ የግጭት ማቆም ተግባር እንዲከናወን፣ ከዚያ በተጨማሪ ደግሞ ሁለቱም ወገኖች እንዲህ ተቀምጠው የሰላም ስምምነት የሚፈጠርበት ሁኔታ እንዲመቻች በአጭሩ ይህን ያህል ነው። ኮሚሽኑ አሁንም በሁለቱ ክልሎች ባሉ ጽፈት ቤቶች አማካኝነት ክትትሎችን እንደሚቀጥል የጠቆሙት ዶክተር ሚዛኔ ግጭት ባለባቸው አካባቢዎች የደህንነት ሁኔታዎች በሚሻሻሉበት ጊዜ ባለሙያዎችን በመመደብ ዝርዝር ክትትልና ምርመራዎችን ኮሚሽኑ እንደሚያደርግም ተናግረዋል። ባለፉት ሶስት ቀናት የጸጥታ ሁኔታው መጠነኛ መሻሻል ስለማሳየቱ ነዋሪዎቹ ተናግረዋል። የአሜሪካ ድምፅ ያናገራቸው የሁለቱም ክልል ነዋሪዎች እንደሚሉት በወሰን አካባቢዎች እያሰለሰ የሚከሰተው ግጭት ላለፉት ስድስት ዓመታት ተባብሰው መቀጠሉን ገልጸው እስካሁንም ዘላቂ ልባት አለማግኘቱ ይናገራሉ። የፌዴራል መንግስትም ችግሩ እንዲፈታ ጠይቀዋል። በጉዳዩ ላይ የአሜሪካ ድምፅ ያናገራቸው የሰላም ሚኒስቴር የግጭት አስተዳደርና የመንግስታት ግንኙነት ዘርፍ ሚኒስትር ዴታ አቶ ቸሩ ጌታ ገነነ የፌዴራል መንግስት የሀገረሽውን ግጭት ለማስቆምና የተቋረጡትን የሰላም ንግግሮች እንዲቀጥሉ እየሰራ ነው ብሏል። እኛ ቀድመንም ግጭቱን ለማብረድ ከሁለቱም አካላት በኩል ንግግር የተጀመረ ነበር። ንግግር ተጀምሯል። ንግግሮቹ ቀድመው የነበረው ግጭት የተፈናቀሉ ተፈናቃዮችም ስለነበር፣ ተፈናቃዮችም ወደ ቦታቸው ተመልሰው መኖር እንዲችሉ እና ሰላማዊ ሶሉሽን የመፈለግ ንግግሮች በሁለቱም ወገን አካባቢ አካባቢ ነው አባቶችን ሼዎችን ማሳተፍ ጋዞችን በማሳተፍ እና የጎሳ መሪዎችንም ጭምር በማሳተፍ ንግግሮችን ለማድረግ እና የመንግስትም የስራ ኃላፊዎችን ጭምር በማሳተፍ ንግግሮች የነበሩ ቢሆንም በመሀል ግጭቱ ሊያገረሽ ይችላል። አሁን በፌዴራል መንግስቱ በኩል ግጭትን ለማስቆም ጥረቶች እየተደረጉ ነው። ግን አሰላም ሚኒስተር ቀጣዩ ስቴፕንም ሆነ የሰላም ሚኒስተር ግጭትን ከማስቆም በኋላ ባለው የንግግር ሂደት ነው የተቋረጠ የንግግር ሂደት አለ። ወደ ንግግር መመለስ ነው። በዛ መልኩ ግጭት ሰስቴነብል የሆነ ሶሉሽን እንዲያገኝና በሰላማዊ መንገድ እንዲጠናቀቀ ማድረግ ነው። ግን የመጀመሪያው ስቴፕ የሚሆነው ግጭትን ለማስቆም በጸጥታ አካላት በኩል የመጀመሪያው ጥረት እየተደረገ ነው። የአፋርና የሶማሌ ክልሎችን አዋሳኞች ጨምሮ በአገሪቱ የድንበር አካባቢዎች ተመሳሳይ ግጭቶች እንደሚስተዋሉ የገለጹት ሚኒስትር ዴታው ይህንንም በዘላቂነት ለመፍታት መንግስት ትኩረት ሰጥቶ እየሰራ መሆኑን አመልክተዋል። ሰላም ሚኒስቴር እንዲህ በክልሎች አዋሳኝ አካባቢዎች በዞንና ዞን አዋሳኝ አካባቢዎች ያሉትን የህዝብ ለህዝብ መቀራረብና እርስ በርስ መዋሃድ በንግድም ይሁን በተለያየ መንገድ እየተጠናከረ ለሰላም ግብዓት እንዲሆን አስፈላጊ ስለሆነ አንዱ ኮንፍሊክት ትራንስፎርም አደርግበታለሁ ብሎ ፕሮጀክት ቀርጾ ከሚሰራበት አካባቢ እሱ ፕሮጀክቱን ወደ ትግበራ እየገባ ነው እና ያንንም የማድረግ በልማት የማስተሳሰር እና ልማትን፣ ሰላምን እና አንድ ላይ አስተሳስሮ ለመሄድ ሁማኒታሪያን የሆነውንም ተፈናቃዮች ተመልሰ በሰላም የሚኖሩበት ሁኔታ ለመፍጠር ጥረት እያደረገ ያለው። በአፋርና ሶማሌ ክልሎች ዳግም እንደተቀሰቀሰ የተገለጸውን ግጭት አስመልክቶ ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች በሁለቱም በኩል ያልታጠቁ ሰዎች መሞታቸውን ቢጠቅሱም ትክክለኛ ቁጥሩን እንደማያውቁ ተናግረዋል። እስካሁንም በአካባቢው የፌዴራል የጸጥታ ኃይሎች ተሰማርተው አለማየታቸውንም ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሰውም ሆነ በንብረት ላይ የደረሰውን ጉዳት በአዝ ለማስደገፍ ተጨማሪ ማጣራት እንደሚያስፈልግ ዶክተር ሚዛኔ ተናግረዋል። የአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ። በኦሮሚያ ክልል በሚገኙ በርካታ ዞኖች በመቶ ሺዎች የሚቆጠሩ ሰዎች በወባ በሽታ መያዛቸውን የክልሉ ጤና ቢሮ አስታወቀ። በከፍተኛ ደረጃ ከተጠቁት ዞኖች አንዱ በሆነው በምዕራብ ወለጋ ዞን ብቻ ባለፉት አስር ወራት ውስጥ ከአምስት መቶ ሺህ በላይ ሰዎች በበሽታው መያዛቸውን የዞኑ ጤና ጽህፈት ቤት ምክትል ኃላፊ አቶ መስፍን ጣሰው ለአሜሪካ ድምጽ ገልጸዋል። ጸሐይ ዳምጠው ዝርዝሩን ታስደምጠናለች። በኦሮሚያ ክልል በርካታ ዞኖች ውስጥ የወባ በሽታ ወረርሽኝ ስርጭት በእጥፍ መጨመሩንና ለበሽታውም የተጋለጡ ሰዎች ቁጥር ከፍተኛ መሆኑን የክልሉ ጤና ቢሮ ለአሜሪካ ድምፅ አስታውቋል። በክልሉ ወቅቱ የወባ በሽታ ስርጭት የሚቀንስበት ቢሆንም ዘንድሮው ያለወትሮው በከፍተኛ ደረጃ መዛመቱን የጤና ቢሮ ምክትል ኃላፊ ዶክተር ተስፋይ ከበበው አስረድተዋል። ገባ ሲያመቃም ነ ከሞጫ ለጀባታው አገር አሁን የደረሰ ሪፖርት በክልላችን ከየትኛውም ጊዜ በላይ የወጋ ስርጭቱ ከፍተኛ እንደሆነ ያሳያል። የምዕራብ የቀለም የምስራቅና የወሮ ጉድሩ ወለጋ ዞኖች የኢሉባቦር የቡኖ ብድሌ የጅማ የምዕራብ ሸዋ የደቡብ ምዕራብ ሸዋ እና የምዕራብ ጉጂ ዞኖች እንዲሁም የምስራቅ ሸዋ ዞን የተወሰኑ ወረዳዎች በዚሁ ተጽዕኖ ውስጥ ናቸው። ከሁሉም በላይ ከምዕራብ ወለጋ ዞን እየደረሰን ያለው መረጃ ከፍተኛ የበሽታው ስርጭት እንዳለ ያመላክታል። በበሽታው ተይዘው በጤና ተቋማት የሕክምና አገልግሎት ያገኙ ሰዎች ቁጥርም ጨምረዋል። የታማሚዎች ከፍተኛ ቁጥር በተመዘገበበት ምዕራብ ወለጋ ዞን የተለያዩ ወረዳዎች ውስጥ በርካታ ሰዎች እየተጎዱ መሆኑን ነዋሪዎች ገልጸዋል። የዞኑ የቆንዳላ ወረዳ ነዋሪ መሆናቸውን የጠቀሱት አቶ ከድር አሜ በሽታው እያስከተለ ያለውን ችግር አብራርተዋል። የወባ በሽታ በአካባቢው ጉዳት ማስከተሉን ቀጥለዋል። አሁን ከኛ ዕድር ሁለት፣ ሶስት፣ አራት ሰዎችም ይሞታሉ። አሁን ራሱ ሁለት ሕፃናት ቀብረን ነው የመጣን። ችግሩ ከመባባሱ የተነሳ ከአንድ ቤት ውስጥ የማይታመም ሰው ማግኘት ከባድ ነው። ወደ መንግስት የሕክምና ተቋማት ስንሄድ መድኃኒት አናገኝም። የግሉ ደግሞ ከፍተኛ ገንዘብ ነው የሚጠይቀን። አንድ ሰው ከግል ጤና ተቋም አገልግሎት ለማግኘት በትንሹ ሶስት እስከ አስር ሺህ ብር ያስፈልገዋል። በዞኑ የቤጊ ወረዳ ነዋሪ መሆናቸውን የነገሩን አቶ ኤምሩ ዱጋም የመድኃኒት እጥረት በሰው ህይወት ላይ ችግር ፈጥሯል ይላሉ። መድኃኒት አተን እየተቸገርን ነው። ወደ መድኃኒት መደብር ብንሄድም በህጋዊ መንገድ እየተሰጠን አይደለም። መድኃኒት መምጣቱ ብንሰማም ለህብረተሰቡ እየደረሰ አይደለም። መንግስት የሚለካውን መድኃኒት ለህብረተሰቡ በአግባቡ መድረሱን መከታተል ይኖርበታል። እኔ ልጄንና ባለቤትን ወደ ሕክምና ተቋሙ ስጃቸው ተገቢ ሕክምና አላገኙም። በግል ለማሳከም አቅም አይፈቅድም። የእግዚአብሔር ፍቃድ ብዬ ወደ ቤት ይዣቸው ተመልሻለሁ። በዞኑ ለዓመታት በቀጠለው የጸጥታ ችግር ሳቢያ የኬሚካል ርጭትና የአጎበር ስርጭት አለመከናወኑን ያወሱት ነዋሪዎቹ በየደረጃው የሚገኙ የጤና ተቋማት በከፊልና ሙሉ በሙሉ መውደማቸው ለወረርሽኙ ከፍተኛ ተዛማችነት እድል ፈጥረዋል ይላሉ። መንግስትም አስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። የምዕራብ ወለጋ ዞን የጤና ጽሕፈት ቤት ምክትል ኃላፊ አቶ መስፍን ጣሰው ከበሽታ ጸጥታው ተዛማችነት ጋር በተያያዘ ያለውን አሁናዊ ችግር ለአሜሪካ ድምፅ አስረድተዋል። ከናንዱራ ናሌ ቁሰዲ ኬሳ ይፋ እንደሚክተይ ከንጅሩ ይወተ ይሌ ቀደም ሲል ወባ የተከሰተው በ በአስራ ሶስት ወረዳዎች ነበር። ነገር ግን ከግንቦት ሁለት ሺ አስራ አራት አመተ ምህረት ጀምሮ በወረርሽኝ መልክ ከሶስት ወረዳዎች ተነስተው በ2015 ዓ ም ሀያ በሚሆኑ ዞኖች ተስፋፍተዋል። በዘንድሮ ዓመት ደግሞ በዞኑ በሚገኙ በሁሉም ማለትም በ22ቱ ወረዳዎች ውስጥ በወረርሽኝ ደረጃ ተስፋፍተዋል። ለአብነትም ባለፉት አስር ወራት ከ500 ሺ በላይ ዜጎች ለወባ ወረርሽኝ ተጋልጠዋል። ይህ ይህም በዞኑ የተመዘገበ ከፍተኛ የሕሙማን ቁጥር ነው። እኚሁ ኃላፊ አክለው አስቸኳይ የመድኃኒት አቅርቦት እንደሚያስፈልጋቸውም አመልክተዋል። አሁን የመድኃኒት አቅርቦት እጥረት አለ። ህብረተሰቡም ከፍተኛ ቅሬታ እያነሳ ነው። ከክልሉ ጤና ቢሮ ጋር በመሆን እየሰራን ነው። በየሳምንቱ ሪፖርት እንልካለን። ለጊዜው የቢሮ ትልቁ ትኩረት የወረርሽኙን ተዛማችነት ለመግታት እንደሆነ መረጃ ተሰጥቶናል። ይሁንና የመድኃኒት አቅርቦቱ ቶሎ መፍትሄ ካላገኘ ችግሩ የከፋ ሊሆን ይችላል። የክልሉ ጤና ቢሮ ምክትል ኃላፊ ዶክተር ተስፋ ከበበው በበኩላቸው የበሽታ ወረርሽኝ ለመቆጣጠር ትኩረት ተሰጥተዋል ይላሉ። በዚህም መሰረት የፌዴራል መድኃኒት አቅራቢ ባለስልጣን የሚዋጥ መድኃኒት ለሶስት ወራት አዘጋጅተዋል። ድርጅቱ መድረስ በማይችልባቸው አካባቢዎች በጎ ፈቃደኞችንና ከዓለም አቀፉ ቀይ መስቀል ኮሚቴ በመጻሩ አይሲአርሲ ከሀገር በቀል ግብረሰናይ ድርጅቶችና ከመሳሰሉት አካላት ጋር በመተባበር ለህብረተሰቡ ለማቅረብ እየተንቀሳቀስን ነው። በቅርቡ የወጣው የተባበሩት መንግስታት ድርጅት የሰብዓዊ ጉዳዮች ማስተባበሪያ ጽህፈት ቤት በምጻሩ ዩኤን ኦቻ ሪፖርት እንደሚያመለክተው በኢትዮጵያ ባለፈው የካቲት ወር 2024 ብቻ 764 ሰዎች በወባ ህይወታቸውን ሲያጡ ይህም በጥር ወር ከተመዘገበው 611 የወባ ሞት በ25 በመቶ ከፍ ብሏል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ናይጄሪያ ለአስርት ዓመታት ያልታየ የኑሮ ውድነት ቀውስ ገጥሟታል። በያዝነው ዓመት ሰላሳ አንድ ሚሊዮን የሚሆኑ ናይጄሪያውያን የከፋ ረሃብ እንደሚገጥሟቸውም የተባበሩት መንግስታት ድርጅት አስታውቋል። በሌጎስ የሚገኝ አንድ የምግብ ባንክ ከገበሬዎች ጋራ በመተባበር ተረፈ ምርት ካሉባቸው አካባቢዎች እህል በመሰብሰብ ላይ ይገኛል። ዓላማውም እህሉ ከመባከኑ ይልቅ የምግብ እጥረት ለገጠማቸው ቤተሰቦች እንዲውል ማድረግ ነው። ቲሞቲ ኦቢዙ ከሌጎስ ያደረሰንን ዘገባ አንግድ ወልዴ እንደሚከተለው ያቀርበዋል። ለገበሬው ጃኒ ዳርሊንግተን የሰብል መሰብሰቢያ ቀን ነው። የሌጎስ የምግብ ባንክ ተነሳሽነት በተባለው ፕሮግራም የሚሰሩ በጎ ፈቃደኞች ደግሞ ገበያ ወስዶ መሸጥ የማይችለውን ሰብል ሊገዙት ተገኝተዋል። የገበሬዎች ምርት እንዳይባክንና ምግቡ ለተራቡት እንዲውል ለማድረግ በምግብ ባንኩ የተጀመረ ፕሮግራም ነው። ጃኒ ዳርሊንግተን ምርቱን ለመሸጥ የገጠመውን ችግር ይገልጻል። መንገዱ የተበላሸ ነው። ምርታችንን ለገበያ ከመላካችን በፊት መንገዱ ይበላሻል። እስከ ሌጎስ ገበያው ያለው ርቀትም በጣም ረዥም ነው። እናም መጠበቅ ወይም መክሰር ሲኖርብህ አስበው። በናይጄሪያ ከሚመረተው አርባ በመቶ የሚሆነው ምግብ ይባክናል ወይም የመጠቀሚያው ጊዜ አልፎ ይበላሻል። አስተማማኝ የመንገድ መሠረተ ልማት አለመኖር ለመጓጓዣ የሚወጣው ገንዘብ ከፍተኛ መሆንና በገጠር ለሚገኙ አርሶ አደሮች የተሰናዱት ጎተራዎች በተገቢው መንገድ የተዘጋጁ አለመሆናቸው እንደ ምክንያት ይጠቀሳሉ። ከፕሮግራሙ ተጠቃሚዎች አንዷ መራያ ፍራንሲስ ነች። ምስጋናዋ አላቅ ያለ ነው። በጣም ደስታ ይሰማኛል። ላደረጋችሁልን መልካም ነገር አመሰግናለሁ። ምስጋናዬን በቃላት ለመግለጽ ያስቸግረናል። ይህን ያደረጋችሁት ወደ ልመና እንዳንገባ ብላችሁ በመሆኑ እናመሰግናለን። ሌላዋ የፕሮግራሙ ተጠቃሚ ደግሞ ፔጁ ኦቢኮያ ነች። ከአደጋግመው መምጣት እንዲችሉ እግዚአብሔር ይርዳቸው። ይህ የመጨረሻ ጊዜያቸው እንዳይሆን እጸልያለሁ። የምግብ ባንክ ፕሮግራሙ አስፈላጊ በሆነበት ወቅት የተጀመረ ነው። ናይጄሪያ ለአስርተ ዓመታት ያልታየ የኑሮ ውድነት ቀውስ በገጠማት ወቅት የመጣ ነው። ችግሩ የተባባሰውም ብዙም ድጋፍ ባላገኘው እና ለነዳጅ የሚሰጠውን ድጎማ ማንሳትን ጨምሮ መንግሥት የማሻሻያ ያላቸውን እርምጃዎች በመውሰዱ ምክንያት ነው ተብሏል። በያዝነው ሰኔና መስከረም መካከል 31 ሚሊዮን ሰዎች የምግብ ዋስትና እንደሚያጡ የተባበሩት መንግሥታት ድርጅት አስጠንቅቋል። ማይክል ሰንቦላ የሌጎስ ምግብ ባንክ ኃላፊ ናቸው። በማህበረሰባችን ውስጥ የሚስተዋል የምግብ እጥረት አለ። 63 በመቶ የሚሆነው ህዝብ ድሃ መሆኑና በርካቶች ራሳቸው መመገብ አለመቻላቸው ችግሩን ለማቃለል በፈጠራ የታገዘ መፍትሄ እንድንሻ አድርጓል። ሰንቦላ እንደሚሉት ፕሮግራሙ እስካሁን በ170 አስተዳደሮች ውስጥ የሚገኙ ከ2 ሚሊዮን በላይ ሰዎችን ተጠቃሚ አድርጓል። የአገሪቱ ፕሬዚዳንት ቦላ ቲኑቡ የኢኮኖሚ ማሻሻያቸው የደቀነው ፈተና እንዳለ እንደሚገነዘቡ ከሳምንት በፊት ተናግረዋል። ነገር ግን ማሻሻያው ወደፊት ለናይጄሪያውያን የተሻለ ኢኮኖሚ እንደሚፈጥር ፕሬዚዳንቱ ገልጸዋል። እንደ ሌጎስ የምግብ ባንክ የመሰሉ ተነሳሽነቶች በሚሊዮን የሚቆጠሩ ሰዎችን ከረሃብ ሊታደጉ እንደሚችሉ ይታመናል። ከጋምቤላ ከተማ ወደ ኑዌር ዞን የትራንስፖርት አገልግሎት በመቋረጡ የኑዌር ዞን ተጓዦችን ለችግር መዳረጋቸውን ተናግረዋል። የዞኑ ተጓዦች ይጠቀሙበት የነበረው ኒውላንድ መናኸሪያ ተዘግቶ ሁሉም ተጓዦች በዋናው መናኸሪያ እንዲጠቀሙ በክልሉ መንግስት መወሰኑን እየገለጸው የትራንስፖርት ቢሮ በበኩሉ ሆኖም ኑዌር ተጓዦች በጸጥታ ስጋት ምክንያት በዋናው መናኸሪያ ለመገልገል ባለመፈለጋቸው የተነሳ ችግር ማጋጠሙን ጨምሮ አስታውቋል። መንግስት ይህን ውሳኔ ከማሳለፉ በፊት በአኛና በኑዌር ማህበረሰቦች መካከል እርቀ ሰላም መፍጠር እንደነበረበትም አመልክቷል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው። ካለፈው ሳምንት ረቡዕ ሰኔ አምስት ቀን 2016 ዓ.ም ጀምሮ ከዋና ከተማዋ ወደ ኖዌር ዞን የትራንስፖርት አገልግሎት በመቋረጡ ተጠቃሚው መቸገሩን ለደህንነታቸው በመስጋት ስሜ እንዳይጠቀስ ያሉ አንድ የጋምቤላ ከተማ ነዋሪ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል። ወደ ጋምቤላ ገብቼ መልሳሉ ብሎ እንደ ሳሰቡ የነበሩ አሁን ጋምቤላ ላይ ቀርቶ ነው ያለች፣ በጣም የተጎዱ ነው። የትኞቹ ከተሞች ናቸው የትራንስፖርት አገልግሎት የማያገኙት? ከኢታን ከተማ ጀምሮ ኮርገኒ ከተማ እና ኮጥያን ማለት የእጅ ከወረዳ ዋና ከተማ ሚንኛን፣ የማኮይ ወረዳ ከተማ እንዲሁም የዋንተ ዋና ከተማ ማታር የሚባለው እንቅስቃሴ ተቋጥጧል። ተገኝተዋል ከጋምቤላ ከተማ በኑዌር ዞን ወደሚገኘው መኖሪያቸው መጓዝ እንደነበረባቸው የገለጹልን ሌላው አስተያየት ሰጭ ደግሞ ካለፈው ሳምንት ጀምሮ ወደ ዞኑ የሚወስድ የየብስ ትራንስፖርት አገልግሎት በማጣት ለችግር ተዳርግ ያለው ይላሉ። ለምሳሌ እኔ ተጓዥ ነኝ፣ ላላይ ማሪ ነኝ። ከአንድ ሳምንት በፊት ነው ወደ ጋምቤላ ላይ የመጣ ሲመጣ አሁን ለመሄድ ስለተቸገረኝ በቃ በተመደ ቤት ነው እየተቀመጠ ያለው። አሁን ማራጭ አማራጭ የለውም። ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጡት የክልሉ ትራንስፖርት ቢሮ ምክትል ኃላፊ አቶ ፖትውል የችግሩን ማጋጠም አረጋግጠው ይህ የሆነው የኖዌር ዞን ተጓዦች ሲጠቀሙበት የነበረው አዲሱ የኒውላንድ መናኸሪያ ተዘግቶ ሁሉም ተጓዦች በዋናው መናኸሪያ እንዲጠቀሙ የክልሉ መንግስት በመወሰኑ ነው ብለዋል። መሪዎቹ ወርዳኛ መናሪያ አንሄድማል። ዋና መናሪያ ዛ ይችላሉ። ግድያ ይፈጽምብኛል። ያ መናሪያ መሄድ አንችልማል። በአንጻሩ የኑዌር ዞን ተጓዦች ወደ ዋናው መናኸሪያ ብንሄድ ጥቃት ይደርስብናል ብለው እንደሚሰጉ ሁለተኛው አስተያየት ሰጪ ተናግረዋል። ለዚህም ባለፉት ጊዜያት የደረሱ ችግሮችን ይጠቅሳሉ። እንደዚህ አይነት ውሳኔ ተወስኖ ነበር። መሪዎች ወደ ማል ያለው መናኸሪያ እንዲሄዱ ሄዱ። ወዲያውኑም አንድ ሁለት ሰው ተገድሏል። አንዱ ቆስሎ አንዱ አንዱ ሞተዋል። አቶ ፖት ውል ግን የመናኸሪያ ለውጥ ውሳኔ ሲተላለፍ የከተማው አስተዳደር ፀጥታ የማስከበር እቅድ ማውጣቱን ገልጸው ነገር ግን ተጓዦቹ እምነት ሊያሳድሩ አልቻሉም ይላሉ። በክልሉ አምስት ብሔሮች ቢኖሩም በአኝዋክና በኖዌር ብሔሮች መካከል ተደጋጋሚ ግጭት እንደሚከሰትም ተናግረዋል። የኑዌር ማህበረሰብ አባላት በሚያነሱት ስጋት ላይ አስተያየት እንዲሰጡን የጠየቅናቸው አንድ የአኝዋክ ተወላጅ ደግሞ ዋናው መናኸሪያ የአኝዋኮች መንደር በሆነው ዜሮ አራት ቀበሌ የሚገኝ በመሆኑ የኑዌሮቹን የጸጥታ ስጋት እጋራለሁ ብለዋል። አሁን በሁለቱም ህዝቦች መካከል እርቅ ሳይፈጠር ክልላዊ መንግስቱ የመናኸሪያ ለውጥ ውሳኔ ማሳለፍ አልነበረበትም በማለት ተችቷል። አሁን ህዝብ ለህዝብ ተቆራረጧል። አሁን እኛ ተወላጅ የሆነ ተሻግረን ወደ ኒውላንድ መሄድ አንችልም። ነዋሪዎቹ ደግሞ ተሻግሮ ወደ እኛ ሳይድ አይመጡም። ይሄ ከመቼ መሰለኝ የጀመረው ሁለት አመት ከምናምን ሆኗል። አሁን መንግስት እንደ መንግስት እዚህ በደንብ እርቅ ማድረግ ነበረበት፣ ግን ሳያደርግ አሁን የሚደረገው ነገር በጣም ከባድ ነው የሚሆነው። መጀመሪያ ማዋየት ሲገባ ዝም ብሎ መናሪያ ይዘጋ፣ እዛ የሄዳችሁ ተሳፈሩ። ይሄ ተገቢ አይደለም ብዬ ነው። ስለ ጉዳዩ እንዲያብራሩ በአሜሪካ ድምፅ የተጠየቁት የጋምቤላ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ባጓል ጆክ ይህን ማስረዳት ያለበት የከተማ አስተዳደሩ ነው የሚል ምላሽ ሰጥተዋል። የትራንስፖርት ቢሮ ምክትል ኃላፊው አቶ ፖት ውልም የከተማ አስተዳደሩ ህዝቡን አወያይቶ ችግሩን መፍታት ይጠበቅበታል ብለዋል። የከተማ አስተዳደሩን ምላሽና አስተያየት ለማግኘት ወደ ጋምቤላ ከተማ ከንቲባ አቶ ጋልዋክ ጋች ደውለናል። እርሳቸው ጉዳዩን ጠይቀውን ካስረዳናቸው በኋላ አሁን ስብሰባ ላይ ነኝ ብለው ስልካቸውን ዘግተዋል። ደግመን በመደወል እንዲሁም በአጭር የጽሑፍ መልእክት ብንጠይቃቸውም ምላሽ ለመስጠት አልፈቀዱም። የኑዌር ማህበረሰብ አባል የሆኑት የመጀመሪያው አስተያየት ሰጪ አኝዋኮዎችና ኑዌሮች በከተማዋ ተለያይተው እንደሚኖሩ ተናግረው አብረን በነጻነት መኖር አለብን ብለዋል። በከተማ ላይ ያሉት መስሪያ ቤቶች ሰዎች እንደፈለጉ ሪያሱ መስሪያ ቤት ገብቶ በሰላም እየተንቀሳቀሱበት ከተማ ወደ ነበረበት ሰላም ይመልሰን ብዬ ነው የማምነው። በዚህ ዓመት ያለፈው ግንቦት ወር መጨረሻ በጋምቤላ ከተማ ቀበሌ ዜሮ ሁለት በሚገኝ አንድ የመዝናኛ ክበብ ላይ ሁለት ታጣቂዎች በከፈቱት ተኩስ ዘጠኝ ሰዎች መቁሰላቸውን የክልሉን የሰላምና የጸጥታ ቢሮን ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የተከበራችሁ አድማጭ ተመልካቾቻችን፣ የማክሰኞ ምሽት ሰኔ 11 2016 ዓ ም መሰናዶችንና ጥንቅሮቻችን ይቀጥላሉ። ለምሽቱ የያዝነው የትንታኔው መጽሔት እዚህ ላይ ተጠናቋል። ደግሞ ሰፋ ወደ አሉ ዘገባዎች እንሻገራለን። የምሽቱ የሁለተኛው ዙር የመጀመሪያው ዘገባችን በዚሁ ዩናይትድ ስቴትስ የባይደንና የትራምፕን ሁኔታ የሚከታተል ዘገባ ነው። ከፊል አውቶማቲክ ጠመንጃዎች እንደ መስደየስ አከታትለው በብዛት ጥይት እንዲተኩሱ የሚገጠመውን ማቀባበያ ጥቅም ላይ እንዳይውል የከለከለውን እገዳ ባለፈው ሳምንት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ቀልብሶታል። የአሜሪካ ድምጹ ስካት ስተርንስ ባጠናቀረው ዘገባ እንዳመለከተው የጠቅላይ ፍርድ ቤት ውሳኔ የመሳሪያ ና የመሳሪያ ባለቤትነት ጉዳይ በመጪው ፕሬዝዳንታዊ ምርጫ አብይ ጉዳይ ሆኖ እንዲቀጥል ያደርጋል። ሲልዘግባል ዘግባል ቆንጅታዬ እንደሚከተሉት ታቀርቧለች። በእንግሊዝኛ መጠሪያው ባምፕ ስታክ የሚባለው በደቂቃ በመቶዎች የሚቆጠሩ ጥይቶችን ለመተኮስ ጠመንጃ ላይ የሚገጠም አቀባቢያ ሲሆን እንደ አውሮፓውያን አቆጣጠር በ2017 ዓ ም ኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ በአንድ የሙዚቃ ዝግጅት ላይ ስልሳ ሰዎች በጥይት ከተገደሉ በኋላ በቀጠለው በ2018 በጊዜው ፕሬዝደንት የነበሩት ዶናልድ ትራምፕ አግደውት ነበር። ከፊል አውቶማቲክ መሳሪያ ላይ የሚገጠም ፈጣን የጥይት ማስፈንጠሪያ የሚያግደውን አዲስ ደንብም ለማውጣት የሚያስፈልገውን ሂደት ዛሬ ጠዋት አጠናቀናል። በላስቬጋሱ የሙዚቃ ኮንሰርት ታዳሚዎች ላይ ተኩስ የከፈተው አጥቂው አጠገቡ ከሚገኝ ሆቴል መስኮት ላይ ሆኖ ከአንድ ሺህ የሚበልጡ ጥይቶችን ያዘነበባቸው በእነዚህ ተገጣሚ ፈጣን የጥይት ማቀባበያዎች ተጠቅሞ ነበር። ባለፈው ሳምንት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ብዙሀን ወገ አጥባቂ ዳኞች የቀድሞ ፕሬዚደንት እገዳውን በማጽናት ስልጣናቸውን ተላልፈዋል በማለት እገዳውን ቀልብሰውታል። ይህ የጠቅላይ ፍርድ ቤቱ ውሳኔ ታዲያ የመሳሪያ ባለቤትነት ጉዳይ በህዳሩ በሚካሄደው ፕሬዝደንታዊ ምርጫ አብይ ጉዳይ ሆኖ እንዲቀጥል የሚያደርግ ነው። የዶናልድ ትራምፕ የምርጫ ዘመቻ አሜሪካውያን የጠቅላይ ፍርድ ቤቱን ውሳኔ እንዲያከብሩ አሳስቧል። እሳቸውም ፍሎሪዳ ውስጥ አርብ ዕለት ልደታቸውን ምክንያት በማድረግ ለተሰበሰቡ ደጋፊዎቻቸው ባሰሙት ንግግር እሳቸው ቢመረጡ በዩናይትድ ስቴትስ ህገ መንግስት ሁለተኛ ማሻሻያ አንቀጽ የተደነገገው የመሳሪያ ባለቤትነት መብታችሁ ይከበራል ብለዋል የጠመንጃ ባለቤት የሆኑ ሰዎች ወጥተው ድምፃቸውን እንዲሰጡ ማድረግ አለብን አለዚያ ጠመንጃችሁን የምታጡበት ቀን ሩቅ አይሆንም ምክንያቱም እነሱ ሁሉን ነገር ለመንጠቅ ነው የሚፈልጉት መሳሪያችሁን ይወስዱባችኋል። ጥይቱን ሁሉ ይወስዱታል። የተነሱት ሁለተኛውን የህገ መንግስት ማሻሻያ አንቀጽ ለማጥፋት ነው። የፕሬዚደንት ጆ ባይደን የምረጡኝ ዘመቻ በበኩሉ የዩናይትድ ስቴትስ ምክር ቤት ተገጣሚውን ፈጣን የጥይት ማስፈንጠሪያ የሚያግደውን ህግ መልሶ እንዲያጸናው ጥሪ አቅርበዋል። ምክትል ፕሬዚደንት ካሜላ ሃሪስ ህዳር ሲመጣ መራጮች ምን አይነት ውሳኔ ይወስዳሉ የሚለውን ብንመለከት እኛና የቀድሞ ፕሬዚዳንት ያለን ተጻራሪ አቋም በግልጽ የሚታይ ነው። አትርሱ፣ የቀድሞ ፕሬዚዳንት አሜሪካ ውስጥ በጠመንጃ የሚፈጸሙ ጥቃቶችን በሚመለከት በቃ ቻሉት ነው ያሉት። ስለዚህ ይህንን ጉዳይ በደንብ ትኩረት ሰጥተን ልናስብበት ይገባል። ይሄ ትልቅ ጉዳይ ነው። ሁላችንም ሀሳባችንን ልንገልጥበት እንደሚገባ ማወቅ አለብን። በዩናይትድ ስቴትስ ምክር ቤት የዶናልድ ትራምፕ ደጋፊ የሆኑ አባላት የጠመንጃ ባለቤቶች ጥይት የሚያሽጎደጉደውን ተገጣሚ መጠቀም መብታቸው ነው በማለት ይደግፋሉ። አንዱ የፍሎሪዳው ሪፐብሊካን ኮንግረስማን ባይረን ዶናልድስ ናቸው። ከአሰብ ነው እጃቸውን የተጎዱ አሁንም ጠመንጃ የሚተኩሱ ሰዎች ይኖራሉ ጠመንጃው ላይ የሚገጠመው ፈጣን የጥይት ማቀባበያ ለእነሱ የተጎዳ ክንዳቸው ላይ ድጋፍ እንዲሆናቸው የሚገጠም ነው እንጂ ሌላ አይደለም። ዜጎችን ኢላማ አድርገው ይተኩሱበታል ማለት አይደለም፣ ሆኖም አያውቅም። የፕሬዚደንት ባይደን ደጋፊ የምክር ቤት አባላት በበኩላቸው የጠቅላይ ፍርድ ቤቱ ውሳኔ የሰዎች ሞት እንዲቀጥል የሚያደርግ ነው ሲሉ ተችተዋል። የካሊፎርኒያው ዲሞክራት አዳም ሺፍ በእነዚህ በፍጥነት ጥይት ማቀባበያዎች ካለጥርጥር በቅርቡ አንድ አሳዛኝ አደጋ ማየታችን የማይቀር ነው። ያን ጊዜ ሁላችንም ለምን አስፈለገ፣ ለምንድን ነው በዚህ ሁኔታ መኖር የምንቀጥለው ብለን ራሳችንን እንጠይቃለን። በፒው የምርምር ማዕከል መረጃ መሰረት ከአሜሪካውያን ውስጥ ወደ አንድ ሶስተኛውን የሚይዙት የጠመንጃ ባለቤት መሆናቸውን የተናገሩ ናቸው። ፕሬዝደንታዊ ምርጫው ከመካሄዱ አስቀድሞ ጠቅላይ ፍርድ ቤቱ በሌላ መሳሪያ መታጠቅን የተመለከተ ጉዳይ ላይ ውሳኔ እንደሚሰጥ ይጠበቃል። ከቤት ውስጥ ጥቃት በተያያዘ ተወንጅሎ የተከሰሰ እና በከሳሹ ላይ እንዳይደርስ በፍርድ ቤት ትዕዛዝ የተሰጠው ሰው መሳሪያ የመታጠቅ መብት አለው ወይ በሚለው ጉዳይ ፍርድ ቤቱ ውሳኔ እንደሚሰጥ ይጠበቃል። ከዚሁ ከዩናይትድ ስቴትስ የምርጫ ጉዳይ ሳንወጣ ወደ ሌላ ተመሳሳይ ርዕስ እናልፋለን። እያነጋገረ ያለው የዩናይትድ ስቴትስ ዜግነት የሌላቸው ሰዎች ድምጽ ይሰጣሉ የሚለው ቅሬታና የመራጭ መታወቂያ ህጎች ላይ ነው የሚያተክረው። ተከታይ ዘገባችን የሪፐብሊካኑ ፓርቲ እጩ የቀድሞ ፕሬዚዳንት ዶናልድ ትራምፕ ስደተኞችን ጨምሮ ሰዎች በህገወጥ መንገድ በዩናይትድ ስቴትስ ምርጫ ድምጽ እየሰጡ ነው ብለዋል። አንድ በካሊፎርኒያ ክፍለ ግዛት ውስጥ የምትገኝ ከተማ የግዛቱን የድምፅ አሰጣጥ ህጎች የሚጥሱ የመራጭ መታወቂያ ህጎች ተፈጻሚ ለማድረግ እንቅስቃሴ ጀምራለች። ጁኒያ ዱሎት ያደረሰችንን ዘገባ አሉላ ከበደ እንደሚከተሉ ያቀርበዋል። ዓይን ገብ የሆነችው የሃንቲንግተን ብጅ ከተማ የባህር መቅዘፊያ ከተማ በመባልም ትታወቃለች። ይሁንና በዘንድሮ የምርጫ ዘመን በፖለቲካው ጎራ ደመቅ ብላ ትኩረት መሳቢያ ያዘችው ከውብ የባህር ዳር ከተማነቷ የሚልቅ በምርጫ ጣቢያዎች መራጮች በአካል ተገኝተው ድምፅ ለመስጠት ከመሞከራቸው አስቀድሞ ፎቶግራፍ ያለበት መታወቂያ መያዝ አለባቸው በሚለው በከተማይቱ ነዋሪዎች ላይ ተፈጻሚ የሚሆን አዲስ ሕግ ማውጣት ማውረድ በመያዟ ነው። የከተማይቱ ከንቲባ ግሬሲ ቫንደርማርክ እርምጃው ዜጎች በምርጫ ሂደቱ ታማኒነት ዙሪያ ያላቸውን ስጋት የሚያንጸባርቅ ነው ይላሉ። መታወቂያ ሳይኖርህ ሐኪም እንኳን ለማየት አትችልም። ይሁንና የምናደርገው ነገር በሙሉ በፖለቲከኞች የሚወሰን እንደመሆኑና ህይወታችን የሚመራው ለስልጣን በምናበቃቸው ሰዎች በሚያሳልፉት ውሳኔ እንደመሆኑ እንዲሁም የምንተዳደርባቸውን ህጎች ስለሚያወጡ እጅግ ወሳኝ በሆነው የሀገራችን የምርጫ ሥርዓት የምናካሂደው ምርጫ ተአማኒነቱ የተጠበቀ መሆኑን ለማረጋገጥ እንሻለን። ዜጎች ያልሆኑ ሰዎች ድምፅ ይሰጣሉ የሚለው ጉዳይ በፕሬዝዳንታዊ ዘመቻ የፖለቲካ ጉዳይ ሆኖ ቀርቧል። ዶናልድ ትራምፕ ባለፈው ሳምንት በአሪዞና ባካሄዱት የምረጡኝ ዘመቻቸው ወቅት በሚቀጥለው ዓመት ጥቅምት ወር መገባደጃ በሚካሄደው ምርጫ ድምፅ እንዲሰጧቸው ሲሉ ስደተኞች በህገወጥ መንገድ የሜክሲኮን ድንበር አቋርጠው እንዲገቡ ፈቅደዋል ሲሉ ወንጅለዋቸዋል። ይህ እንዲሁን ለምን እንደሚፈልጉ የሆነ ሰው ሊያስረዳን ይገባል። ምናልባትም ከድምፅ መስጠት ጋር ለተያያዘ ዓላማ ሊሆን ይችላል ብዬ እገምታለሁ። ዩናይትድ ስቴትስ ውስጥ በሚካሄዱ ምርጫዎች ያን ያህል ትልቅ በሚባል ደረጃ ዜጎች ያልሆኑ ሰዎች በሕገ ወጥ መንገድ ድምፅ መስጠታቸውን የሚያረጋግጥ ምንም አይነት ማስረጃ አልተገኘም። አብዛኞቹም አሜሪካውያን መራጮች ድምፃቸውን ለመስጠት ወደ ምርጫ ጣቢያዎች በሚያቀኑበት ወቅት ማንነታቸውን ይፋ ያደርጋሉ። ይሁንና መታወቂያ ማሳየት ግን አይጠበቅባቸውም። የሃንቲንግተን ቢች ከተማ ምክር ቤት አባል ዳን ካልሚክ መራጮች መታወቂያ እንዲኖራቸው የሚጠይቀውን መመዘኛ ይቃወማሉ። ከተማቸው ይበልጥ ወደ ወግ አጥባቂው ጎራ እያዘነበለች መምጣቷን የሚያሳይ ነውም ይላሉ። የመራጮች መታወቂያ ጉዳይ በምርጫ ጣቢያዎች በአካል ተገኝቶ ለሚመርጥ ሰው ነው። ሆኖም ባለፈው ምርጫ በአካል ተገኝተው ድምፃቸውን የሰጡት ከከተማዋ ነዋሪዎች 15 በመቶ ያክሉ ብቻ ናቸው። የትኛውን ችግር ይሆን ለመፍታት እየሞከርን ያለ ነው? በምርጫ ጣቢያዎች በአካል ተገኝተው ድምፅ የሚሰጡ አንድ ሺህ ያህል ሰዎችን የሚመለከት ጉዳይ ይህ አሁንም ለፖለቲካ ዓላማ ማስፈጸሚያ ሲባል ብቻ የተወጠነ መሆኑን ያረጋግጣል። እንደ እውነቱ መፍትሄ እየፈለግንለት ያለ ችግር የለም። የካሊፎርኒያ ክፍለ ግዛት የራሱ የሆነ የድምፅ አሰጣት ሕጎች አሉት። በዚህም መሰረት ጠቅላይ አቃቤ ሕጉ ሮብ ቦንታ በተለይ ዝቅተኛ ገቢ ባላቸው መራጮች፣ ነጭ ባልሆኑ፣ በወጣትና ባዛውንቶች እንዲሁም በአካል ጉዳተኞች ላይ አሉታዊ ተጽዕኖ ያሳድራል ያሉትን አዲስ ህግ ሥራ ላይ ለመዋል እየተዘጋጀች ያለችውን የሃንቲንግተን ቢች ከተማን ግዛቱ ክስ እንደመሰረተባት ይፋ ተደርጓል። ቻርሊ ዛብላ አንድ የሜድትራንያን ምግቦች የሚያቀርብ ምግብ ቤት ባለቤት የሆኑ ስደተኛ ናቸው። መራጮች መታወቂያ እንዲኖራቸው የሚጠይቀው አዲስ ህግ አድሎ የሚያደርግ አይደለም ይላሉ። ደሃ ስለሆንክ ብቻ የመንጃ ፍቃድ የለህም ወይንም መንጃ ፍቃድ ማግኘት አትችልም ማለት አይደለም። ኦክቪው ኮም ዩኒዳድ በሃንቲንግተን ቢች ከተማና አካባቢው የሚንቀሳቀስ የማኅበራዊ፣ ባህላዊ፣ ጤናና ኢኮኖሚያዊ ልዩነቶችን ለማጥበብ የሚሠራ ለትርፍ ያልቆመ ድርጅት ነው። ኦስካር ሮድሪጌዝ የቡድኑ ተባባሪ መሥራች ናቸው። ሕጉ በተለይ ዝቅተኛ ገቢ ያላቸው ሰዎች መኖሪያ በሆኑ ሰፈሮች ውስጥ የመራጩን ተሳትፎ እንዲኮሰምን ያደርጋል ይላሉ። ሰውን ግራ ከማጋባት የሚቆጠር ድርጊት ነው። ሕፃናትን ለመንከባከብ ሲሉ ከቤት በመዋል አሊያም የሚሰሯቸው በርካታ ስራዎች ስላሏቸው ወይም በአሰራሩ ስለማይተማመኑ ቀድሞውኑ የድምፅ ሰጪዎች ተሳትፎ ዝቅተኛ በሆነበት የመራጮች መታወቂያ ጉዳይ ሲጨምር፣ ይህ አይነቱ እርምጃ ሰዎችን ግራ በማገባት ወደ ምርጫ ጣቢያዎች ከመምጣት እንዲቆጠቡ ሊያደርግ ይችላል። በአካባቢው ምርጫዎች የመራጭ መታወቂያ የሚጠይቀውን ሕግ አስመልክቶ ግዛቱ የከፈተባቸውን ክስ ለመፋለም ዝግጁ መሆናቸውን ይናገራሉ። እነኚህ የሕግ ተግዳሮቶችም የግዛቲቱ የድምጽ አሰጣጥ ህጎች ተፈጻሚነት እስከ ጸና ድረስ ጉዳዩ የፊታችን ጥቅምት ወር ከሚካሄደው ምርጫ ሂደቶች ተሻግሮ መሄዱ አይቀሬ ነው ተብሏል። የተባበሩት መንግስታት ድርጅት በደቡባዊ የአፍሪካ ክፍል 60 በሚሊዮን የሚገመቱ ሰዎች በኤልኒኞ ምክንያት በተፈጠረው ድርቅ ለምግብ ዋስትና እጦት ተዳርገዋል ብሏል። ችግሩ ያለው በማላዊ ዛምቢያና ዚምባብዌ ብቻ ሳይሆን ዓለም አቀፍ የእርዳታ ጥሪዎችን ባቀረቡ ሀገራት ጭምር ነው ሲልም ዘግቧል። እንዲሁም ደግሞ የኮለምበስ ማቪንጋን ዘገባ ደረጀ ደስታ እንደሚከተለው አጠናቅሮታል። የተባበሩት መንግስታት የምግብና የእርሻ ድርጅት ባወጣው መግለጫ አንጎላ፣ ኢስዋቲኒ፣ ማዳጋስካር፣ ሞዛምቢክና ታንዛኒያ በደቡባዊ አፍሪካ በተከሰተው ድርቅ እየተጎዱ ነው። ከሀራሬ በስተደቡብ 100 ኪሎሜትር ርቀት ላይ የምትኖረው ፕላዴስኪስ ማዲዚካትሬ ድርቁን ለመቋቋም ከሚታገሉት ሚሊዮኖች አንዷ ናት። ሰብሎቿ ደርቀው ከረገፉ በኋላ የዓለም ምግብ ፕሮግራም አራት ልጆቿን ለመንከባከብ የምትጠቀምበትን በወር 65 ዶላር እያገኘች ነው። ከገንዘቡ ከገንዘቡ 25 ዶላር የሚሆነው ለምግብ ሲሆን 20 ዶላሩ ለትምህርት ቤት ክፍያ ይውላል። እዚያ ብዙ ያልተከፈለ ዳ አለኝ። ከዚያ የቀረውን 20 ዶላር ከብረታብረት ፋስና መጥረቢያ የመሸጥ ስራዬን ለማሻሻል እሰራበታለሁ። ያ እያገዘኝ ነው። የዓለም ምግብ ድርጅት ምናልባት እርዳታውን ለተጨማሪ ለሁለት ሶስት ወራት እንደሚያራዝም ተስፋ አደርጋለሁ። ስለዚህ ጥቂት ነገሮች ስላሉኝ የንግድ ስራዬን አቅም ማሳደግ እችላለሁ። በዚህ መንገድ በማገኘው ትርፍ ልጆቼን እጠብቃለሁ። ከልጆቼ ጋር ለልመና ወደ ጎዳና እንወጣም። የዓለም ምግብ ድርጅት በሚቀጥለው ወር በማዲዝካትሪ አካባቢ እርዳታውን ያጠናክራል። ነገር ግን ድርጅቱ በቅርቡ የኤልኒኖ ድርቅ ተጽዕኖ እየጠነከረ በመጣበት በመላው ዚምባብዌ እንደገና ለመጀመር ተስፋ ያደርጋል። በቅርቡ በዛምቢያ ዋና ከተማ ሉሳካ በስካይፕ በሰጡት ቃለ ምልልስ የድርቅን ተጽዕኖ ለመገምገም ወደ ክልሉ የሄዱት የዓለም ምግብ ድርጅት ዋና ዳይሬክተር ሲንዲ ማኬን የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በተባበሩት መንግስታት ድርጅት መረጃ መሰረት በሱዳን በጦር ሰራዊቱና በፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል ለአንድ አመት ከሁለት ወር የዘለቀው ጦርነት እስካሁን ቁጥራቸው ወደ 15 ሺህ የሚገመቱ ሰዎችን ለሞት ዳርጓል። ከአስር ሺህ የሚበልጡ ሌሎች ሰዎች ከቤት ንብረታቸው ተፈናቅለዋል በማለት የዛሬው ርዕስ አንቀጽ ጽሁፉን ይጀምራል። አክሎም በአሁኑ ወቅት የሱዳን ህዝብ እየኖረ ያለው በዓለም ላይ ካሉት ሁሉ እጅግ የበረታ በሆነ ሰብዓዊ ቀውስ ውስጥ ነው ብሏል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ዩናይትድ ስቴትስ ሱዳን ውስጥ በፍጥነት እያሽቆለቆለ በመሄድ ላይ ባለው ሁኔታ በጥልቅ አሳስቧታል፣ ሲሉ መናገራቸውን እርሳን ቀጹ ጠቅሷል። ስ ይህ ግጭት የሱዳንን ሕዝብ ለከባድ መከራ አዳርጎታል። ለመገመት የሚያዳግት ሁከት ውስጥ ነው። በዓለም በጠቅላላ ወደር ለሌለው የበረታ ሰብዓዊ ቀውስ ተዳርጓል። ዓይናችን እያየ እንዲህ ያለው መከራ እየደረሰ ዝም ብለን ልንቀመጥ አንችልም። በአሁኑ ወቅት አለ አለርስ አንቀጹ አያይዞ በአሁኑ ወቅት የውጊያ ዋና ትኩረት የሆነችው ካለፈው መያዝያ ወር ጀምሮ በፈጥኖ ደራሽ ድጋፍ ሰጪ ኃይሎች የተከበበችው ኤልፋሽር ከተማ ነች። ኤልፋሽር ዳርፉር ውስጥ እስካሁን ከሱዳን የጦር ኃይሎች ቁጥጥር ስር ያልወጣች ብቸኛ ከተማ ስትሆን ወደ አንድ ነጥብ አምስት ሚሊዮን የሚሆኑ ተፈናቃዮች ያስጠለለች ከተማ ነች። በእርግጥም በተለያዩ የሀገሪቱ አካባቢዎች ቤት ንብረታቸውን ጥለው የተሰደዱ በሺዎች የተቆጠሩ ሰዎች ኤልፋሽርን መጠለያ አድርገዋታል። አሁን ግን በንጽጽር ለደህንነት የተሻለች ሆና የከረመችው ያቺ ከተማ ሌላ የውጊያ ግንባር ሆናለች በማለት ርዕሰ አንቀጹ ጽሑፉን ቀጥሏል። በሱዳን የዩናይትድ ስቴትስ ልዩ ልዑክ ቶም ፔሪየሎ ሲናገሩ አርኤስኤፍ ባደረገው ከበባ ምክንያት ከአንድ ሚሊዮን የሚበልጡ ንጹሀን ለረሃብ መዳረጋቸውን እያየን ነው። አሁን ያሉበት ሁኔታ አስከፊ ሲሆን፣ ኤልፋሽር ከተያዘች ደግሞ በውጊያው ብቻ ሳይሆን ሰው እየሸሸ ሲሰደድ የባሰ የከፋ ሁኔታ ሊከሰት ይችላል ማለታቸውን ርዕሰ አንቀጹ ጠቅሷል። ባለፈው ሳምንት ሐሙስ እንደ አውሮፓውያን የዘመን አቆጣጠር ሰኔ አስራ ሶስት ቀን የተባበሩት መንግስታት የፀጥታ ምክር ቤት ባሳለፈው ውሳኔ ፈጥኖ ደራሽ ልዩ ኃይሉ የኤልፋሽር ከበባውን እንዲያቆም ጠይቋል። ሁሉም ወገኖች የሲቪሎች ደህንነት መጠበቁን ለደህንነታቸው ሲሉ ካሉበት ወደ ሌላ ቦታ መሄድ የሚፈልጉ ሰዎች እንዲንቀሳቀሱ እንዲፈቀድና ሰብአዊ ረድኤት ደህንነቱ በሚጠበቅበትና ሳይደናቀፍ በቀጣይነት መግባቱን ተፋላሚዎቹ ወገኖች ሁሉ እንዲያረጋግጡ አሳስቧል። አምባሳደር ሊንዳ ቶማስ ግሪንፊልድ አር ኤስ ኤፍ እና የሱዳን የጦር ኃይሎች ሲቪሎችን ከጥቃት ለመጠበቅ ያለባቸውን ዓለም አቀፍ ግዴታ እንዲያከብሩ ሁላችንም ልንጠይቃቸው ይገባናል ያሉትን ርዕሰ አንቀጹ አስፍሮታል። We urge the Council to apply targeted sanctions measures to help address ለቀጠለው በጥብጥ መፍትሄ ለመፈለግና ለጥቃት አድራሾቹም ጠንካራ መልእክት ለማስተላለፍ ስለሚረዳ ምክር ቤቱ የታለሙ ማዕቀቦችን እንዲጥል ጥሪ እናቀርባለን። ዩናይትድ ስቴትስ በሱዳን ያለው የደም መፋሰስ እንዲያከትምና ሰላም እንዲሰፍን ከተባበሩት መንግስታት ድርጅት ጋር አብራ ለመስራት በሙሉ ልብ ቁርጠኛ ነች ሲሉ አምባሳደር ቶማስ ግሪንፊልድ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጭ ተመልካቾቻችን፣ የዕለቱን መሰናዶ እንግዲህ በዚህ ላይ ፈጽመናል። ኤደን ገረሙ ሳስተናግዳችሁ ቆይቻለሁ። ጽዮን ግርማ ዋና አዘጋጇ ናት። ብርሃን ኃይሉ ደግሞ ከስቱዲዮ ስርጭቱን ከሌሎች ባለሙያዎች ጋር በመሆን ስታቀናብርልን ቆይታለች። አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ጋር በመሆን በንጋው ምሽት እንገናኝ እያለን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን ገናጀሩ Gidi <laughs>